voice of America በባህር ዳር ከተማ በአንድ ግለሰብ መኖሪያ ቤት ውስጥ መጠኑ 449 የሚደርስ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን አስታወቀ። ህገወጥ የጦር መሳሪያው በቁጥጥር ስር የዋለው በህብረተሰቡ ጥቆማ መሆኑንም ኮሚሽኑ ጨምሮ ገልጧል። አስቴር ምስጋናው ከባህርዳር ዝርዝሩን ይዛለች። በባህር ዳር ከተማ ዳግማዊ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶት ከነበረ መኖሪያ ቤት ውስጥ አራት መቶ አርባ ዘጠኝ ሽጉጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን የኮሚኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምፅ ተናግረዋል። ህገወጥ የጦር መሳሪያውን እንዳከማቸ የተጠረጠረው ግለሰብ ለጊዜው ያልተያዘ ሲሆን የቤቱ አከራይ ግን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ኮማንደሯ አክለው ገልጸዋል ያው ጠቋመው ከህብረተሰቡ ነው የመጣ ህብረተሰቡ ጠቋመውን ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊቱን በሙሉ እስከ ሰውየው ድረስ በቁጥጥር ስር ለመዋል ጥበቃ ሲደረግበት አደረ ከነጋም በኋላ ሰውየው መምጣት አልችልም የአካባቢው ማህበረሰብ ና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ አራት መቶ አርባ ዘጠኝ ሽጉጦች ተይዘዋል ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው የቤቱ ባለቤት በቁጥጥር ስር ውሏል አከራያቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር በኋላ አይደለም ምርመራው እየቀጠለ ያለበት ሁኔታ ነው ያለ ሌሎች ሌሎች ከተገኛሉ የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገኝቷል። ስለዚህ እንግዲህ ሰውየው የሚለው ቤቱን አከራይቼዋለሁ የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም ሆንም አልያዝኩም እንዲህ ነው የሚለው። ምርመራው እየቀጠለ ያለበት ሁኔታ ነው ያለው። ህብረተሰቡ ቤቱን በሚያከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒ አድርጎ የመያዝ ልምድ ማዳበር እንዳለበትም አሳስበዋል። መጀመሪያ ማንነቱን ማወቅ፣ የት እንደመጣ ማወቅ፣ መታወቂያውን መያዝ መቻል አለበት የት አካባቢ ነው የመጣ? ምንድን ነው ስራው? ለመማር የመጣ ሰው ከሆነ እውነት ተማሪ ነው ወይ? እነዚህን ነገሮች ሰውየው ቅድሚያ ካረጋገጠ በኋላ በአካባቢው የኮሚቴ ፖሊሲንግ ኦፊሰሮቻችን አሉ። በእነሱ አማካኝነት የተዘጋጁ ፎርማት አሉ፣ ከቀበሌ ጋር ተሳስረው የሚሰሯቸው እነዛን ፎርማቶች በሙሉ መመዝገብ መቻል አለባቸው። እነሱ ከተሞሉ በኋላ ባለቤቱም ይይዛል። መታወቂያው ፎቶኮፒ ተደርጎ ይያያዛል። ሌሎች ፓስፖርትም ሌሎች መረጃዎችም ካሉት ኮፒ ተደርጎ ይያዛል። ህብረተሰቡም ይህን መረዳት መቻል አለበት። በአጉል የሆነ ነገር መረዳት አለ። ይህን መዝግቦ ወደ ቀበሌ ለማስመዝገብ ሲሄድ ወደ ኮሚቴ ፖሊሲንግ ሴንተር ኦፊሰሮቻችን ሲሄድ ልክ ግብር የሚጣልበት ለገቢዎች የሚጣል የሆነ እንትን እንዳለበት አድርጎ የመውሰድ ሁኔታዎች አሉ። ይህ አስተሳሰብ በጣም ትክክል ያልሆነ አስተሳሰብ ነው። ምክንያቱም ነገር ተጠያቂነትን ያመጣል። ያ ሰው ከቦታው ባይገኝ በመሸሸግ ወንጀል ባለቤቱ ይከሰሳል። ምክንያቱም ከሱ ቤት ህገወጥ ነገር ተይዟላ ከተጠያቂነት ነፃ የሚሆንበት ምንም ነገር የለም። ስለዚህ ይህን ተጠያቂ ኃይል አለመሆን ቅድመ ዝግጅት ማድረግ፣ መንግስት የሚጠይቃቸውን በአካባቢው ያለ የመንግስት አካል ማሟላት አለባቸው ብሎ የሚገልጻቸውን ነገር አሟልቶ መገኘት ግዴታ ነው። ህብረተሰቡ ከፖሊስ ጋር እጅ ለእጅ ተያይዞ በመስራት ወንጀልን በጋራ መከላከል እንዳለበት ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።